ሰላም ጤና ይስጥልኝ እንደምናመሻችሁ አድማጮች። ከሰኞ እስከ አርብ በ1431 መካከለኛ ሞገድ እንዲሁም በናይል ሰዓት የሚተላለፈውን የረቡዕ ምሽት የአማርኛ ፕሮግራም ይዤ የማስተናግዳችሁ ቆንጅት ታየ ነኝ። የዓለም ዜናዎቹን እናስቀድማለን። ከዚያም የብሪታንያ መንግስት በኢትዮጵያ መሰረታዊ አቅርቦትን ለማሟላት በዓለም ባንክ መሪነትና በሌሎች አጋርነት የዘረጋው መርሃ ግብር ፒቢኤስን መርዳቱን አቋርጧል። ዘገባ ይኖረናል። የዚህን እርምጃ የምጣኔ ሀብት ፋይዳ የሚገመግሙ ባለሙያም አሉን። ገንዘቡን ለኢትዮጵያ ንሰጥ ማለት ሳይሆን አቅጣጫውን፣ ትኩረቱን መለወጥ ይኖርብናል የሚል ነው። ዶክተር አክሎክ ቢራራ ይባላሉ። ያደመጥናቸው በዓለም ባንክና በሌሎችም ተቋማት የረጅም ጊዜ አገልግሎት ያላቸው የምጣኔ ሀብት ባለሙያ ናቸው። ቦትስዋና፣ ሞዛምቢክና ናሚቢያ በመልካም አስተዳደር ከተሸለሙ አራት የአህጉሪቱ የአፍሪካ አህጉር ሀገሮች ሶስቱ ናቸው። የአካባቢውን የመልካም አስተዳደር ይዞታ የሚመለከት ዘገባ ይኖረናል። በዚህ በአካባቢያችን በዋሽንግተን አካባቢ ማለቴ ነው ኢትዮጵያውያን ሴቶች የምርጫውን ሂደትና የሕዝባዊ ማህበራት ተሳትፎ በሚል ርዕስ በሳምንቱ መጨረሻ የሚያካሄዱት ውይይት አለ። በዚያ ዙሪያ ያደረግነው ቃለ መጠይቅ አለ፣ እናቀርባለን። አሁን ወደ ዜናው እንለፍ። አሉላ ከበደ ያቀርባል የሰዓቱን የዓለም ዜና አባጫጭሩ። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ከኢራን ዋቻቸው ሙሐመድ ጃቫድ ዛሪፍ ጋር በስዊዘርላንድ ለሶስት ቀናት ያካሄዱትን በኢራን የኒውክሌር ፕሮግራም ላይ ያተኮረ ንግግር ዛሬ ሲያጠናቅቁ በድርድሩ እምርታዎች መታየታቸውን የሁለቱም ወገን ባለስልጣን አገለጡ። አንድ ከፍተኛ የዩናይት ስቴትስ የውጭ ጉዳይ ሚኒስቴር ባለስልጣን ሲናገሩ የጠበቀ ክርክር የተካሄደበት ድርድር አንዳንድ አዎንታዊ እምርታዎችን አስመዝግበዋል ብለዋል። በያዝነው ወር መገባደጃ እስከሚያበቃው የጊዜ ገደብ ባለው ጊዜ ሊደረስ በታለመው የመግባቢያ ስምምነት መታለፍ ያለባቸው ፈተናዎች መኖራቸውን ግን አልሸሸጉም። ዛሬ ረቡዕ ምስራቅ ዩክሬን በሚገኝ በአማጽያኑ እጅ ባለ አካባቢ በከሰል ማዕድን ማውጫ ጣቢያ ፍንዳታ ደርሶ በርካታ ሰራተኞች ጠፍተዋል። ሞተው ነው የሚል ስጋትም አሳድሯል። በተገንጣዮች ጠንካራ ይዞታ የዶኔትስክ ያሉ የሽምቅ ተዋጊዎች መሪዎች ፍንዳታውን ያስከትለው በአካባቢው በተደጋጋሚ የሚደርስ የአዳፍኔ ተኩስ አይደለም ብለዋል። በስፍራው የፍለጋ ስራ የቀጠለ ሲሆን አንዳንዶቹ ከአደጋው በህይወት ያመለጡ ሰራተኞች እስከ አምስት የሚደርሱ አስከሬኖችን ማየታቸውን ተናግረዋል። በመካከለኛው ምዕራብ ዩናይትድ ስቴትስ ፈርጉሰን ሚዙሪ ፖሊስ በተደጋጋሚ ከመጠን በላይ ኃይል በመጠቀምና በጥርጣሬ እስር በመፈጸም በአካባቢው የሚኖሩ ጥቁር አሜሪካውያንን ህገ መንግስታዊ መብት ተጋፍተዋል ሲል የዩናይት ስቴትስ የፍትህ ሚኒስቴር ያካሄደው ምርመራ ውጤት አመለከተ። በዛሬው እለት ይፋ የተደረገው ይህ ምርመራ ውጤት ከስድስት ወራት በፊት በነጭ ፖሊስ ተተኩሶበት የተገደለውን ያልታጠቀ ጥቁር አሜሪካዊ ወጣት ድንገት ተከትሎ ነው። የግዛቱ ሸንጎ ነጩን ፖሊስ ዳረን ዊልሰንን ጥፋተኛ አይደለም ሲል ነጻ ማውጣቱም ይታወሳል። አድማጮች፣ የሰዓቱ የአጫጭር ዜናዎች እነኙ ነበሩ። ከምሽ ሶስት ሰዓት ላይ በመደበኛው ዜና ሰፋ ያለውን ዝርዝር ይዘን እንቀርባለን። የዓለም ዜናዎችን አደመጥን። ወደ ዘገባዎች ክፍለ ጊዜ እናልፋለን። የብሪታንያ መንግስት በኢትዮጵያ መሰረታዊ አቅርቦቶችን ለማሟላት በአለም ባንክ መሪነት መሪነትና በሌሎች አጋርነት የዘረጋው መርሃ ግብር ፒቢኤስን መርዳቱን ማቋረጡን አስታውቋል። መሰረታዊ የትምህርት የጤና፣ የግብርናና ሌሎች አገልግሎቶችን በተለያዩ ክልሎች ለማሟላት የሚውለው መርሃ ግብር በአፈጻጸሙ ላይ የሰብአዊ መብት ጥሰት ተመዝግቦበታል በሚል የመብት ድርጅቶች በኢትዮጵያ ያለውን አሰራራቸውን እንዲያስተካክሉ ሲጠይቁ መቆየታቸው ይታወሳል። የብሪታንያ መንግስት በኢትዮጵያ የልማት ስራውን በምጣኔ ሀብት እድገት፣ በተለይ በስራ ፈጠራ ላይ እንደሚያተኩር ገልጿል። ዝርዝሩን ሄኖክ ሰማ ግዜር ያቀርበዋል። የብሪታንያ መንግስት በኢትዮጵያ መሰረታዊ አቅርቦቶችን ለማሟላት በዓለም ባንክ መሪነትና በሌሎች አጋርነት የዘረጋው መርሃ ግብር ፒቢኤስ ይባላል። መሰረታዊ የትምህርት ጤና፣ እንዲሁም የግብርናና ሌሎች አገልግሎቶችን በተለያዩ ክልሎች ለማሟላት ያለመ መርሃ ግብር ነው። ከምርጫ 97 ወዲህ የዓለም ባንክና አጋሮቹ የብሪታንያ መንግስትን ጨምሮ ለኢትዮጵያ መንግሥት በቀጥታ ይሰጧቸው የነበረውን የበጀት እገዛዎች መሠረታዊ ዘርፎችን ለማጠናከር ወደሚውለው ፒቢኤስ መርሃ ግብር ማዛወራቸው ይታወሳል። የብሪታንያ የውጭ ልማት ድርጅት ድፌድ ለፒቢኤስ መርሃ ግብር የሚሰጠውን ድጋፍ ማቋረጡን የሀገሪቱ የመገናኛ ብዙኃን የዘገቡ ሲሆን ዲፌድ በድረገጹ እርዳታው በምጣኔ ሀብት ልማት በተለይ በስራ ፈጠራ የዜጎችን ገቢ በማሻሻል ድህነትን ለመቀነስ በተወጠኑ መርሃ ግብሮች ላይ እንደሚያተኩር ገልጿል። የሰብአዊ መብት ተሟጋች ድርጅቶች በተለይ በኒውዮርክ መሠረቱን ያደረገው ሂዩማን ራይትስ ዋች፣ ኦክላንድ ኢንስቲትዩትና የአኟዋክ የሰብአዊ መብት ተሟጋቾች የዓለም ባንክ በኢትዮጵያ ያለውን አሰራር እንዲያስተካከል በተደጋጋሚ ሲጠይቁ ቆይተዋል። ባለፈው ሳምንት የዓለም ባንክ በኢትዮጵያ መሠረታዊ አቅርቦቶችን ለማሟላት የዘረጋው መርሃ ግብር ፒቢኤስ በአራት ክልሎች የሀገሬውን ሰዎች አፈናቅሏል። የሰብአዊ መብት ጥሰቱን ባንኩ በተገቢው ሁኔታ ትኩረት ሊሰጠው ይገባል ሲል የሰብአዊ መብት ድርጅቱ ሂውማን ራይትስ ዋች ጠይቋል። የዓለም ባንክ የውስጥ አሰራሮች መርማሪ ቡድን ባካሄደው ጥናት እንደተረዳው በዚህ የዓለም ባንክ መርሃ ግብርና በኢትዮጵያ መንግስት የሰፈራ መርሃ ግብር መካከል ግንኙነት እንዳለ ተረድቷል። ከዚያም በተጨማሪ የዓለም ባንክ የአገሬውን ሰዎች መብት የመጠበቅ ኃላፊነቱን ጥሷል ሲሉ ገልጸዋል። በዚህም መሰረት ባንኩ የመርሃ ግብሩን አጠቃላይ የስጋት ጥናት አላከናወነም። ተያይዞም አሉታዊ ሁኔታዎችን ለማስተካከል የሚችሉ ቅድመ ጥያቄዎች አላከናወነም ይላል የሚሰሩት ሥራ ከዚህ የሰፈራ መርሃ ግብር ጋር አለመያያዙን በአጠቃላይ የማህበረሰብ ልማት መርሃ ግብሩን እንዳያጨናግፍ ቅድመ ዝግጅት አልተከናወነም። የሁማን ራይትስ ዎች የዓለም አቀፍ የልማትና የገንዘብ ድርጅቶች መርማሪ ጄሲካ ኤቨንስ ናቸው። ሁማን ራይትስ ዎች በተከታታይ ባወጣቸው ዘገባዎች የሰፈራ መርሃ ግብር በኢትዮጵያ በአራት ክልሎች መከናወኑንና በነዚህ አካባቢዎች የሀገሬው ሰው ከቀያቸው ተፈናቅለው መንግስት በመረጠላቸው አካባቢዎች እንዲሰፍሩ እንደተገደዱ ሲያስታውቅ ቆይቷል። የዓለም ባንክ የፒቢኤስ መርሃ ግብሩን መርዳቱን ይቀጥል እንደሆነ በአሁኑ ሰዓት በቅጡ አይታወቅም። የባንኩ የውስጥ አሰራሮች መርማሪ ቡድንም ሁኔታውን ሲያጤን ቆይቷል። በዝርዝር የሰብአዊ መብት ጥሰቶችን የማጣራት ኃላፊነት እንደሌለው አስቀድሞ በመግለጽ ጥናቱን ያካሄደው የዓለም ባንክ መርሃ ግብር ከሰፈራ መርሃ ግብር ጋር ያለውን ቁርኝት በመገምገምና በተለይ ባንኩ የአሰራር ግድፈት አሳይቶ እንደሆነ በመመርመር ላይ እንደሆነ ለስራ አስኪያጅ ቦርዱ ግምገማውን አቅርቧል። ውሳኔው በቅርቡ የሚታወቅ ቢሆንም የሰብአዊ መብት ድርጅቶች የባንኩ ስራ አስፈጻሚዎች ለጉዳዩ የሚገባውን አትኩሮት አልሰጡም ይላሉ። የኢትዮጵያ መንግስት በተደጋጋሚ የፒቢኤስ መርሃ ግብር ጋር የተያያዘ የሰፈራ መርሃ ግብር እንደሌለው ሲገልጽ ቆይቷል። አድማጮች በዚህ ዘገባ ላይ ሄኖክ ሰማእግዜር ትንተና እንዲሰጡ እንግዳ ጋብዟል። የብሪታንያ መንግስት በኢትዮጵያ መሠረታዊ አቅርቦቶችን ለማሟላት የዘረጋው መርሃ ግብር ፒቢኤስን መርዳቱን ማቋረጡ ያለውን የምጣኔ ሀብት ፋይዳ ምንድን ነው የሚለውን ጥያቄ ሰንዝሯል። ከ30 ዓመታት በላይ በዓለም ባንክና በሌሎች የልማት ድርጅቶች በከፍተኛ ኃላፊነት ያገለገሉት ዶክተር አክሎግ ቢራራ ያፈጻጸም ችግሩ አሁንም ቢሆን ግልጽና ከፖለቲካ ጣልቃ ገብነትና ከሙስና የጸዳ አሰራር እስከሌለ ድረስ ቀጣይ ይሆናል ይላሉ። የእንግሊዝ መንግስት ይህን የምሰጠውን ገንዘብ አቆማለሁ በሚልበት ጊዜ ለኢትዮጵያ ገንዘቡን እርዳታውን እከለክላለሁ ማለቱ አይደለም፣ ግልጽ እንዲሆን ያስፈልጋል። ግን ይህን ወደ ሌላ አቅጣጫ ለመብራት እንፈልጋለን የሚል ነው። እንግዲህ ወደ ሌላ አቅጣጫ ያሉት የምጣኔ ሀብት ልማትን ለማፋጠን በተለይ ደግሞ ስራ የሚፈጥሩ በማህበረሰቡ ውስጥ ደግሞ ገቢን ሊያሻሽሉ የሚችሉና በረጅም ጊዜ ደግሞ ሁሉም ሰው ኑሮውን አሸንፎ ድህነትን አሸንፎ እንዲኖር የሚያስችል መርሃ ግብር እንቀርጻለን ያሉት። ስለዚህ አጠቃላይ ገንዘቡ ነው ማለት ነው ወደዚህ መርሃ ግብር የሚዞረው ወደዚህ መርሃ ግብር የሚዞረው ገንዘቡን ለኢትዮጵያ አንሰጥም ማለት ሳይሆን አቅጣጫውን ትኩረቱን መለወጥ ይኖርብናል የሚል ነው። ለምን አስፈለገ አቅጣጫውን መለወጥ? ይሄ ገንዘብ ይሰጥ የነበረው እንደሚታወቀው ገንዘቡ ዓለም ባንክና በተለይ ዲፊድ እና ዓለም ባንክ የሚሰጡት ገንዘብ አዲስ መንደሮችን ለማቋቋም የሚል በተለይ በጋምቤላ ትኩረት ያደረገ ነበር ይሄ ክስ እንዲቀርብ አድርጓል። በእንግሊዝ መንግስት ላይ አንድ የጋምቤላ ግለሰብ ይሄ ሰብአዊ መብቶችን የሚገፍ ነዋሪዎችን ከቀያቸው የሚያባርር እንዲያውም ድህነትን የሚያስፋፋ ነው በሚል አቤቱታ ቀርቦ ነበር። የልዩ ልዩ ድርጅቶች የታወቁት ድርጅቶች ለምሳሌ የሁማን ራይትስ ዋች፣ የኦክላንድ ኢንስቲትዩት፣ ኢንተርናሽናል ሪቨርስ እንደዚህ የመሳሰሉት በተከታታይ ይህን አቤቱታ ደግፈው ነበር። ስለዚህ ይሄ እርዳታ ግቡን ስቷል በሚል ነው እንግዲህ ገንዘቡን መያዝ ይኖርብናል ያለው። ችግሩ ምንድን ነው? እኔ አንድ የማየው ችግር ምንድን ነው? የእንግሊዝ መንግስት፣ ብቻ ገንዘቡን አልሰጥም ለዚህ ለአዲስ መንደሮች ለሚገነቡት የሚለው በቂ አይደለም። ዓለም ባንክ ከፍተኛ የሆነ አስተዋጽኦ ያደርጋል። የራሱ የውስጥ ምርምር የሚያሳየው አግባብ የለውም የሚል ነው። ነገር ግን ውሳኔ ላይ አልደረሰም። በዚህ ባሳለፍነው ሳምንት የሁማን ራይትስ ዋች የዓለም አቀፍ የገንዘብ ድርጅቶች መርማሪ ጄሲካ ኤቫንስን አነጋግረን ነበረ። በተለይ የዓለም ባንክ የውስጥ አሰራሮቹን እንዲያስተካክል፣ በተለይ ደግሞ በመርማሪ ቡድኑ የቀረበውን መረጃ ይመልከት ሲሉ ገልጸው ነበር። እስኪ ከሳቸው እንስማ። እኔና ሂዩማን ራይትስ ዋችን በእጅጉ የሚያሳስበን ነገር ቢኖር የዓለም ባንክ በራሱ የውስጥ መርማሪ ቡድንም ሆነ በመብት ድርጅቶች የሚቀርብለትን መረጃ እየተመለከተ ስራቸው ለእኩይ ተግባር እንዳልዋለ ደጋግሞ ይገልጻል። ከዚያ በፊትም በኢትዮጵያ ገዢው ፓርቲን አይደግፉም በሚል የታሰቡ ሰዎች መሰረታዊ እርዳታ እንደተከለከሉ ገልጸን ዘገባዎች አቅርበን ነበር። በሁለቱም ክስተቶች የዓለም ባንክ የመረጠው ማስተባበልን ነው። የባንኩ የውስጥ አሰራር መርማሪ ቡድን መረጃውን ቢያቀርብም በማስተባበላቸው ገፍተውበታል። ዶክተር አክሎግ ቢራራ፣ እንግዲህ በዓለም ባንክ በኩል ያለውን ሰምተናል። የኢትዮጵያ መንግሥት ደግሞ በስፋት የሰፈራ መርሃ ግብር የለም፣ በእርግጥ አንዳንድ ሰዎች በፈቃዳቸው ከአንዳንድ አካባቢዎች ተነስተው መሠረታዊ የሆኑ የትምህርት የጤና አቅርቦቶችን ለማዳረስ እንዲያመች በአንዳንድ ከተሞች ወይ ትንንሽ መንደሮች እንዲሰባሰቡ ተደርጓል እንጂ በግድ ያፈናቀል ነው የለም እያለ ይከራከራል። እንግዲህ አሁን ሲመለከቱ የእንግሊዝ መንግስት የሰጠውን ምላሽ፣ የዓለም ባንክ ደግሞ በዚህ ባሳለፍነው ሳምንት የስራ አስኪያጅ ቦርዱ የመርማሪ ቡድኑን መረጃዎች አድምጧልና ሁለቱን እንዴት ያዩታል? እንደው በአጠቃላይ ከሁኔታው ጋር ሲያነጻጽሩት። አዎ ይሄ እኮ እንዲሁ የውጭ ድርጅቶች ወይም ደግሞ ኢትዮጵያውያን በተለይ በአካባቢው የሚኖሩ ለምሳሌ በጋምቤላ የሚኖሩ እንዲሁ ፈጥረው ያቀረቡት ችግር አይደለም። በማስረጃዎች ጥናቶች፣ የሚያሳዩት ራሱ የእንግሊዝ መንግስት ያደረገው ጥናት ወይም ደግሞ የቀረበለት ማስረጃ ዓለም ባንክ ደግሞ የውስጥ የተቆጣጣሪ ክፍሉ ያደረገው ክትትልና ማስረጃ የሚያሳየው ነዋሪዎች በፈቃዳቸው ወደ አዲስ መንደር እንሂድ ብለው ሳይሆን እየተገደዱ መውጣታቸውን ነው። ይሄ ከእንትን ከመሬት ነጠቃ ጋር ላንድ ግራብ ከሚባለው ጋር የተያያዘ ሁኔታ እንዳለ ምንም አያከራክርም። እኔ አንድ ትልቅ መጽሐፍ ያለውኝ ስለ መሬት ነጠቃ ያለው ችግር ምን እንደሆነ መሰረታዊ ችግር። ስለዚህ በማስረጃ ተደግፈው ነው እንጂ እንዲሁ የኢትዮጵያ መንግስት በሚለው አይ፣ በፈቃዳቸው ነው ወደ አዲስ መንደሮች የሚሰፍሩት። ምክንያቱም መሰረታዊ የሆኑ አገልግሎችን በጣም በተራራቀ መንደሮች ለሚኖሩ ለማቅረብ አይቻልም፣ አቅም የለንም የሚለው ይሄ ምንም አያከራክርም። አቅም ኢትዮጵያ የላትም ያሉትን መሰብሰብ አግባብ አለው። ነገር ግን ይሄ በደንብ ተጠንቶ ከነዋሪዎቹ ጋራ ውይይት ተደርጎበት በፈቃድ የሚደረግ ዘላቂነት እንዲኖረው ከተፈለገ መሰረታዊ የሆኑ የኢትዮጵያውያንን መብቶች መጠበቅ ይኖርባቸዋል። በተለይ ከቀያቸው የሚወገዱት ኢትዮጵያውያን የማምረት ልምድ አላቸው በአሳ በእርሻ ስራ ወዘተ የሚኖሩበት እንትን ነው። ስለዚህ አግባብ ባለው እቅድ ባለው ሁኔታ እንትን ማለት አለበት። ሌላው ችግር ምንድን ነው የእንግሊዝ የውጭ እርዳታ ዲፊድ ድርጅት ያሳየው እና ሌሎችም ጥናቶች በተለይ ኦክላንድ ኢንስቲትዩት የሚባለው ተቋም ካሊፎርኒያ ያለው፣ በተደጋጋሚ ቀጥታ የሆነ ጥናት አድርጎ ያሳየው ምንድን ነው? እንዲያውም መንግስት ይሄን ይሄን ይሄን አደርጋለሁ፣ ለምሳሌ መንገዶች እንዲሰሩ አደርጋለሁ፣ ትምህርት ቤቶች እንዲሰሩ አደርጋለሁ፣ የጤና ጣቢያዎች እንዲሰሩ አደርጋለሁ የሚለውም እሱም ስራ ላይ አልዋለም የሚል ዘገባ ነው ያለው። ስለዚህ በአጠቃላይ የእንግሊዝ መንግስት አይ፣ ይሄ አግባብ ያለው አይመስለንም፣ የሰብአዊ መብቶችን ይጥሳል፣ ዘላቂነት ያለው እድገትን ያበላሻል የሚለው አስተሳሰብ እኔ በአጠቃላይ እጋራለሁ። እንግዲህ እዚህ ስንመለከት በነኝህ ድርጅቶች በዓለም ባንክ መሪነት በኢትዮጵያ መሰረታዊ የሆኑ የጤና፣ የትምህርት፣ ንጹህ ውሃ፣ የግብርና ልማት ወዘት አቅርቦቶችን ለማሟላት ነው የተዘረጋው። እንግዲህ ይሄ ፒቢኤስ መርሃ ግብር አሁን የእንግሊዝ መንግስት በምጣኔ ሀብት ልማት ለምሳሌ ስራ በመፍጠር የዜጎችን ገቢ በማሻሻል የሚውሉ መርሃ ግብሮች እንዲያተኩር ነው ገንዘቡን እንዳዞረ በድረ ገጹ የገለጸው። ይሄ በአንድ ኢትዮጵያዊ በተለይ በገጠር አካባቢዎች በሚኖሩ ኢትዮጵያውያን ሕይወት ላይ ምን አይነት ተጽዕኖ ይኖረዋል? እንዴት ነው የሚመለከቱት? ይሄ የረቡ ምሽት ፕሮግራማችን በ1431 መካከለኛ ሞገድና በናይል ሳት እስከ አንድ ሰዓት ተኩል ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። በቀጣዩ ዘገባ ደግሞ የደቡባዊ አፍሪቃ ሀገሮች ቦትስዋና፣ ሞዛምቢክና ናሚቢያ በመልካም አስተዳደር ከተሸለሙ አራት የአህጉሪቱ ሀገሮች ሶስቱ ናቸው። አካባቢው የራሱ አብዮቶችና ቀውሶች ይኑሩት እንጂ በመልካም አስተዳደር ረገድ ግን ተከታታይ ከፍተኛ እርምጃ አስመዝግቧል። ከደቡብ አፍሪቃ ማዕከል ከጆሃንስበርግ ዘጋቢያችን አኒታ ፓዋል የአካባቢው ሀገሮች እንደ ሌሎቹ ሁሉ ችግር ቢኖርባቸውም ለምን በዲሞክራሲ ወደፈ እንዴት በዲሞክራሲ ወደፊት መራመድ እንደቻሉ ትመለከታለች ዘገባውን ትዝታበላቸው ታቅርባለች ታቀርባለች። ዘንድሮ የቢሊዮኔሩን የሞ ኢብራሂም ድርጅት የአፍሪቃ መሪነት ሽልማት ያሸነፉት በቅርቡ የስልጣን ዘመናቸው የሚያበቃው የናሚቢያ ፕሬዝደንት ኢፊኬፑኜ ፖሃምባ ናቸው። ከዚህ ቀደም ብሎ የሞዛምቢኩ ፕሬዚደንት ዦአኪም ቺሳኖና የቦትስዋናው ፌስቱስ ሞጌ ነበሩ የተሸለሙት። ሌላው በጣም አናሳዋን የምዕራብ አፍሪቃ ደሴት ኬፍ ቨርዴን ይመሩ የነበሩት ፔድሮ ፔሬስ ናቸው። የሞ ኢብራሂም ሽልማት ኮሚቴ ሚስተር ፖሃምባ ናሚቢያን ነፃና ጠንካራ መገናኛ ብዙኃን የሰብአዊ መብት መከበር እንዲሁም ዜጎቿ ሁሉ የተሳተፉበት ዲሞክራሲ እንዲኖራት በማድረግ ስላስተዳደሯት ነው ሽልማቱ የሚገባቸው ብለዋል። ሚስተር ፖሃምባ ለሁለት የምርጫ ጊዜያት ናሚቢያን ካስተዳደሩ በኋላ በዚህ ዓመት ስልጣናቸውን ይለቃሉ። የሞ ኢብራሂም ድርጅትን ሽልማት ለማግኘት አንዱ መስፈርት የሀገሮች ህገ መንግስት የሚያስቀምጠውን የጊዜ ገደብ አክብሮ የስልጣን ጊዜ ሲያበቃ መልቀቅ ነው። የኮሚቴው አባል የቀድሞ የደቡብ አፍሪካ ፕሬዝደንት የኔልሰን ማንዴላ ባለቤት የነበሩና ትውልዳቸውም ከሞዛምቢክ የሆነው ግሬሻ ማሸል ኮሚቴው በምርጫው መሪዎችን አያበላልጥም ብለዋል። አህጉሪቱን በሙሉ በመቃኘት ሽልማቱ ለማን እንደሚገባ ነው የምንገመግመው። እስካሁን ሽልማቱን ካገኙት አራት ውስጥ ሶስቱ ከደቡባዊ አፍሪቃ መሆናቸው ፍጹም አጋጣሚ ነው። ሆኖም እመኑኝ፣ ከማናቸውም የአፍሪቃ አካባቢ ሀገሮቹ ፈረንሳይኛ ወይም እንግሊዝኛ ተናጋሪ ወይም የፖርቱጋል ቋንቋ ይናገሩ፣ በቅርበት ነው የእያንዳንዱን መሪ የአስተዳደር ዘይቤ የምንገመግመው። መስፈርቶቹ በጣም በጣም ጥብቅ ናቸው እና የሁሉን መሪዎች ያስተዳደር መዝገብ የምንመረምረው ከዚያ አንጻር ነው። ኦፕን ሶሳይቲ ኢኒሽቲቭ በተባለው የደቡባዊ አፍሪካ ተቋም ውስጥ የዲሞክራሲና የአስተዳደር ፕሮግራም ኃላፊ የሆኑት ግሌን ምፔኒ ክልሉ ከደቡባዊ አፍሪካ ልማት ማህበረሰብ መመሪያ ብዙ ጥቅም ያገኛል ይላሉ። ምንም እንኳን ደቡባዊ አፍሪካ በዲሞክራሲያዊ አስተዳደር ጥሩ እርምጃ ቢያሳይም ብዙ እንደሚቀረውም ይናገራሉ። I ልናደንቅ ከሚገቡን ጉዳዮች አንዱ በአካባቢው የደቡባዊ አፍሪቃ የልማት ማኅበረሰብ ሳድቅ ያሰፈነውን የመረጋጋት መንፈስ ነው። ጦርነት ሊቀጣጠል የሚችልበትን ሁኔታ በማስወገድ ሰላም በአካባቢው እንዲሰፍን አድርገዋል። ሆኖም እዚህም ያለው ዴሞክራሲ የተዋጣለት ነው ማለት አይደለም። ለምሳሌ ምዕራብ አፍሪካን ብንመለከት እነርሱም ችግር ይኖራቸው እንጂ የዲሞክራሲ ተቋማትን መገንባት ችለዋል። የሞ ኢብራሂም ኮሚቴ በአህጉሪቱ ሽልማቱ የሚገባቸው ብዙ መሪዎች እንደሌሉ ነው የሚናገረው። ሽልማቱ የሚሰጠው ግለሰብ በዲሞክራሲያዊ መንገድ ተመርጦ ሕግን በማክበር ጊዜው ሲያበቃ ስልጣን የለቀቀና በፍትሐዊ አስተዳደር መሪነቱን ያስመሰከረ መሆን አለበት። በጣም በርካታ የአፍሪቃ መሪዎች ለምሳሌ የዚምባብዌው ሮበርት መጋቤና የአንጎላው ሆዜ ኤድዋርዶ ዶስ ሳንቶስ ለአያሌ ዓመታት ህዝባቸውን የሰብአዊ መብት ነፍገው ከብረት በጠነከረ ክንድ የገዙ መሆናቸው ይታወቃል። የሞ ኢብራሂም ሽልማት ለሌላ የደቡብ አፍሪካ መሪ ማለትም ለቀድሞው የደቡብ አፍሪካ ፕሬዝዳንት ኔልሰን ማንዴላ እንደ ክብር ሽልማት መሰጠቱ አይዘነጋም። ፕሮግራማችን እስከ አንድ ሰዓት ተኩል ድረስ ይቀጥላል። ቀደም ብሎ ባቀረብነው ከንግድና ምጣኔ ሀብት እንግዳ ጋር ከዶክተር አክሎክ ቢራራ ጋር የተካሄደው ውይይት በጥያቄ በንጥልጥል ነበር የተገታው። የፊታችን ማክሰኞ በንግድና ምጣኔ ሀብት ዝግጅት እንደሚቀጠል ከወዲሁ እናስታውቃለን። አሁን በውጭ ሀገር ያሉ ኢትዮጵያውያን ስብስብ በሳምንቱ መጨረሻ አመታዊ ጉባኤ ያካሂዳል። የቀጣዩ የሴቶችና ቤተሰብ ርዕስ ይሆናል ገደማ የሆነው የኢትዮጵያ ሴቶች የመብት ማዕከል በእንግሊዝኛ አጭር ስሙ ክሩ ሴንተር ፎ ደ ራይትስ ኦፍ ኢትዮጵያን ወመን አመታዊ ጉባኤውን የፊታችን ቅዳሜ ያደርጋል። የዘንድሮ የጉባኤው ዋና ርዕስ ምን እንደሆነና ስለ አጠቃላይ ዝግጅቱ እንዲያወሱን ወይዘሮ ታድላ ፋንታ የማዕከሉ የአመራር ኮሚቴ አባል ናቸው፣ ጋብዣቸዋለሁ። ወይዘሮ ታድላ ጤና ያስጥልኝ። ጤና ያስጥልኝ። አራተኛ ጉባኤ ነው ነው ያልኩት፣ ተሳስቼ ይሆን? አይደለም፣ ትክክል ነው። አራተኛ ጉባኤ ነው፣ ከመመስረቻው ጋር አራተኛ ነው የሚሆነው። የዘንድሮ የመነጋገሪያ ርዕሳችሁ ምንድን ነው? ይህንን ርዕስ የመረጣችሁበትን ምክንያት አያይዘው ቢያስረዱን። በመጀመሪያ የዘንድሮ የኮንፈረንሱ ርዕስ የህዝባዊ ማህበራት ሚናና ቀጣይ የምርጫ ሁኔታ ምንም በኢትዮጵያ በሚለው ላይ ያተኮረ ይህንን ርዕስ የመረጥንበት ዋናው ምክንያት እንደሚታወቀው ሁሉ በፈረንጆች ሁለት ሺህ ምረት አካባቢ ኢትዮጵያ በርካታ ዓለም አቀፍ ህጎችን የፈረመችና እነህንም ህጎች ተግባራዊ ለማድረግ የተለያዩ ስራዎችን ስትሰራ የቆየች ይህንን ስራ ህግ መሰረት በማድረግ ደግሞ በኢትዮጵያ ውስጥ በርካታ ህዝባዊ ማህበራት የተቋቋሙበት ሁኔታ ነበር። ከዚህ ከተቋቋሙበት በኋላ ግን እንደሚታወቀው ሁሉ በሁለት ሺ ዘጠኝ ቁጥር ስድስት ሀይ አንድ ሁለት ሺ ዘጠኝ የሚል አንድ ህግ በኢትዮጵያ መንግስት የወጣ እና ይህ ህግ ደግሞ የእነኚህን ማህበራት ህዝባዊ ማህበራት ወይ መንግስታዊ ያልሆኑ ተቋማትን ስራ የሚገድብና እንቅፋት የሚሆን ስለሆነ በዚህ ጉዳይ ላይ ምን ያህል ችግር ተፈጥሯል፣ ወይም ደግሞ ምን መሆን አለበት፣ ለምን ተገደበ የሚለውን ጥያቄ አንስተን በሰፊው እንድንወያይ ቢ ለማድረግ ነው ያሰብነው። እንደሚታወቀው እንግዲህ በህጉ መሰረት ከተገደቡት በርካታ ድርጅቶች መካከል አብዛኛዎቹ ሰብዓዊ መብት ላይ የሚሰሩ ሴቶች መብት ላይ የሚሰሩ ድርጅቶች ነው የነበሩ ለምሳሌ የሁለት ሺ አምስት ዓመተ ምህረት ምርጫ ብንወስድ እነኚህ ድርጅቶች ህዝቡ መብቱን እንዲያውቅ ለመብቱ የራሱን የሆነ ብቃተ ህሊናው እንዲዳበርና ምን ማድረግ እንዳለበት ይሰራልኛል ወይም ደግሞ ችግሬን ይፈታልኛል የሚለውን ድርጅት እንዲመርጥ ያደረጉበት ሁኔታ ነው የነበረው። በዛን ጊዜ እንግዲህ እንዳየነው የሁለት ሺ አምስት በርካታ ኢትዮጵያውያን በተለይ በአዲስ አበባ ከተማና በአንዳንድ ትላልቅ ከተሞች ምርጫ ላይ ህዝብ ከምንም ጊዜ ታይቶ በማይታወቅ ሁኔታ በሰፊው የተሳተፉበት እና ከልባቸው ማን ይሰራልናል ለሚለው ነጻ የሆነ ምርጫ ያደረጉበት ሁኔታ ነው የነበረው። እንግዲህ ይህ ህግ በወጣበት ደግሞ በኋላ ሁለት ሺህ አምስት አመተ ምህረት ላይ ያየነውን የምርጫ ሁኔታ ላይ እና የምንችልበት ሁኔታ ሁሉ ይኖራል። ምክንያቱም የመናገር፣ የመጻፍ፣ የመሰብሰብ መብት በተአፈነበት ሁኔታ ላይ ይህንን ተግባራዊ ሊሆን የሚችልበት ሁኔታ የለም። ና በዚህ ጉዳይ ላይ እንድንመከር ነው። ለዚህ ነው የአመቱ የጉባኤያችሁ ርዕስ ያደረጋችሁት። በዚህ ዝግጅት ላይ በዚህ ጉባኤ ላይ የጋበዛችኋቸው ተናጋሪዎች ይዘረዝሩልናል። ትክክል። ዶክተር ፀሐይ ብርሃነ ስላሴ ሲቪል ሶሳይቲ ኦርጋናይዜሽን ወይም ደግሞ ህዝባዊ ማህበራትና የህዝቦች ተሳትፎ ምን ይመስል በፖለቲካ ሂደት ውስጥ ምን መሆን አለበት በሚለው ላይ ያቀርቡልናል። አቶ ካሳሁን ይበልጣል የዚህ ህግ ሁለት ሺ ዘጠኝ ህግ ሁለት ሺ አስራ አምስት ምርጫ ለመጪው ምርጫ ለመጪው ምርጫ ተጽዕኖ ምን ይሆን የሚለውን ያቀርቡልናል። አቶ ዶክተር መላኩ ተገኝ በየሴቶች ተሳትፎ በህዝባዊ ማህበራት ጋር በተያያዘ ና ምን ይመስላል በሚለው ላይ ያቀርቡልናል። ከዛ በተያያዘ የወጣቶች እንቅስቃሴ የሚዲያ እና ምርጫው ምን ይመስላል የሚለውም ወይዘርት ሶሊያና ገብረ ሚካኤል ህዝባዊ ማህበራት እና እና በተለይ በዲያስፖራ የሚገኙት ህዝቦች ለሚቀጥለው ምርጫ ላይ ተሳትፎ ምን መሆን አለበት በሚለው ላይም እንደዚሁ ዶክተር እኩ ይመር ያቀርቡልናል። አቶ ኦባንግ ሜቶ በሲቪል ማህበራትና በተለይ የተለያዩ በሲቪል ማህበራትና በፖለቲካል ኦርጋናይዜሽንስ ወይም ደግሞ ፖለቲካ ድርጅቶች መካከል ያለው ዝምድናና ኢንተራክሽን ወይም ደግሞ ግንኙነት ምን መሆን አለበት በሚለው ላይ ያቀርቡልናል። ተናጋሪዎች እነዚህ ናቸው ሁለቱንም ቀን ነው ቅዳሜና እሁድ ነው ስብሰባችሁ የለም ቅዳሜ ብቻ ነው ለማድረግ የሞከር ነው እንግዲህ ጊዜም እጥረትም ስላለ የሪሶርስም እጥረት ስላለ በአንድ ቀን ለመጨረስ ነው የምናስበው ወይዘሮ ታድላ ፋንታ የኢትዮጵያውያን ሴቶች የመብት ማዕከል አመራር ኮሚቴ አባል ናቸው ለሰጡን ቃለመጠይቅ እናመሰግናለን አድማጮች ለሰዓቱ ያለን ከአሜሪካ ድምጽ ራዲዮ ከዋሽንግተን ከሰኞ እስከ አርብ 1431 መካከለኛ ሞገድ ከ ከአንድ ሰዓት እስከ አንድ ሰዓት ተኩል የሚተላለፈው ፕሮግራም በዚሁ አበቃ። ለዛሬ በመደበኛው ፕሮግራም በሶስት ሰዓት የተለያዩ ቅንብሮችን ይዘን እንጠብቃችኋለን። ያስተናገድኳችሁ ቆንጂት ታዬ ነኝ። ፕሮግራምን የመራው ዳንኤል ብራውን። እስከዚያው በደህና አምሹ me I got

tokart tausal <laughs> <laughs> <laughs> <laughs> <laughs> <laughs>